የኢትዮጵያውያን በአፍሪካ ውስጥም ሆነ ወደ እስያ ከተሰደዱት ውስጥ በሱዳን እና በሳውዲ አረቢያ ወደ ሀገራቸው በሚመለሱበት ላይ እየተሰራ መሆኑን የተለያዩ ምንጮች ገልጸውታል። ነገር ግን በሊቢያ ስለሚገኙት ስደተኞችም ሆነ የፈለሱ ኢትዮጵያውያን በዚያች ሀገር ቀውስ የሰፈነባት በመሆኑ ለበርካታ እንግልት መዳረጋቸው ተነግሯል። የዓለም አቀፍ ፍልሰት ድርጅት በእንግሊዝኛ ምህጻረ ቃሉ አይኦኤም አማካኝነት ወደ ትውልድ ሀገራቸው ከሚመለከታቸው ባለስልጣን መስሪያ ቤቶች ጋራ በመሆን በማጓጓዣ ስምሪቱን አስተባብሯል። በዚህም ላይ የአይኦኤም የህዝብ ግንኙነቱ አቶ አለማየሁ ሴፈስላሴ የሚገልጹት ሀያ የሚሆኑ ኢትዮጵያውያን ናቸው፣ የተመለሱት አምስት ወንድና አስራ አምስት ሴቶች ናቸው። በሊቢያ እንግዲህ ረዥም አመታት የቆዩ ናቸው። ስራ ላይ ነበሩ፣ ያው ቤት ስራ ላይ እና በመሳሰሉት ስራ ላይ የነበሩ እና ደግሞ ግማሾቹ አቋርጠው ወደ አውሮፓ ለመሄድ በዛው ዝግጅት ላይ የነበሩ ናቸው። እንግዲህ ሊቢያ እንደሚታወቀ

ሰላማዊ የሆነ ሁኔታ አይደለም ያለው እና ያስፈራል እዛም። ስለዚህ በዚህ ባልተረጋጋ ሁኔታ ውስጥ ሰዎች ለባሪያ ንግድ፣ ለከፍተኛ ጥቃት፣ ለብዝበዛ እየተጋለጡ ነው። ስለዚህ እነዚህ ዜጎችም እንግዲህ በዚህ በተፈጠረው አለመረጋጋት ውስጥ በፊት ከነበሩበት ስራም የተፈናቀሉ፣ ወደ ሀገራቸውም ለመመለስ አስቸጋሪ ሁኔታ ውስጥ የገቡ ነበሩ። ስለዚህ እነዚህን ዜጎች ለማስመለስ ስራ ሲሰራ ቆይቶ ነው እንዲመለሱ የተደረገው። በሊቢያ በርካታ አፍሪካውያን ስደተኞች የሚገኙ ሲሆን ሀገሪቱም መንግሥት አልባ በመሆኗ ኢትዮጵያውያንን በምን መስፈርት መለየት ተቻለ? ሊቢያ ላይ እንግዲህ ከ20 ሺ በላይ የሚሆኑ የኢትዮጵያውያን ብቻ ሳይሆን የተለያዩ አፍሪካውያን እዛ ለመመለስ አይኦኤም ወይም ዓለም አቀፍ የፍልሰት ድርጅት እንቅስቃሴ ላይ ነው። እንግዲህ በአብዛኛው ከምዕራባዊ አፍሪካ ነው የሚሄዱት ወደዛ። ስለዚህ ወደዛ ነው በብዛት የሚመለሱ ሰዎች ያሉት። ይሄ ማለት ግን እነዚህ ብቻ ናቸው ያሉት ዜጎች ወይም ለመመለስ የሚፈልጉት 20 ሺ የሚሆኑ ብቻ ናቸው ማለት አይደለም። የተለያዩ ካምፖች ስላሉ እዛ እነዛ ካምፖች ውስጥ አግተው ገንዘብ አምጡ እያሉ አካላዊ ጥቃት የሚፈጽሙ ብዙ ሰዎች አሉ። ዛ ስለዚህ ቁጥሩን ለመገመት ያስቸግራል እንጂ ከመቶ ሺዎች በላይ ናቸው ነው የሚባለው እና አሳሳቢ ነው። በባርነት ይሸጣሉ ሲባል ምን ማለት ይሆን? ሻጩ ማን ነው? ገዥውስ? ለመሆኑ ላልኳቸው እንግዲህ ይሄ ጥቆማ ኤፕሪል አካባቢ ላይ ነው አይኦኤም፣ መረጃው የደረሰው ዓለም አቀፍ የፍልሰት ድርጅት እና ይህንን መረጃ አቅርቦ ለተለያዩ መንግስታትም አካፍሎ በኋላም ደግሞ ጋዜ ጋዜጣ በሚዲያም የተዘገበው ይሄን ተከትሎ ነው። ስለዚህ በጣም የሚገርምና በዚህ ዘመን ሊፈጸም ይችላል ተብሎ የማይጠበቅ ነው። ይሄ አይነት እንግዲህ የባሪያ ንግድ የሚመስል ስራ ውስጥ መሳተፍ በዚህ ዘመን አይጠበቅም። እንግዲህ እንዲህ አይነት ክስተት ይገኛል ተብሎ እና በጣም አሳሳቢ የሆነ ቋጫ ሊደረግለት የሚገባ የተለያዩ መንግስታትም ተባብረው መፍትሄ ሊያበጁለት የሚገባ ነው። ጉዳዩን አሳሳቢነት ተከትሎ ብዙ መንግስታት በአፍሪካ ህብረትም ጭምር ምን መደረግ አለበት የሚለውን አንድ አጀንዳ አድርገው ሊወያዩበት ተያዙ ጉዳዮች እንዳሉ እኔም መረጃውን ደርሶኛል። እንግዲህ ሙሉውን ለመከታተል ያስቸግራል። ባለው ልምድ እንግዲህ አንዳንዴ ሰዎች ለስራ በሚሄዱበት ጊዜ እንደው በባሪያ ንግድ እንኳን ባይሄዱም፣ ደሞዝ የመከልከል በነጻ የማሰራት ረዥም ጊዜ አይነት ነገሮች ይታያሉ እና ይሄም ያው ተመሳሳይነት አለው። ለጊዜው ቁጥሩን ኤግዛክትሊ አናውቀውም፣ ግን በምዝገባ ላይ ነው። ምንድነው የሚደረገው? ሁልጊዜም መመለስ የሚፈልጉ ዜጎች በመቆያ ጣቢያዎች ወይም በዛ በመንግስት ተቋማት ባዘጋጇቸው ያዎች ውስጥ እጃቸውን ይሰጡና መልመለስ እንፈልጋለን ሲሉ የተለያዩ መንግስታት፣ አለም አቀፍ የፍልሰት ድርጅት እንዲመልስላቸው ጥሪ ያቀርባሉ። ጌታቸው ተድላ ኃይለ ጊዮርጊስ ለዶች ቨለ ራዲዮ ከአዲስ አበባ።